ሰላም ለልሳንከ በደብረ ታቦር ዘአልሆ ሰሰለ ብርሃን አቢ እስከ ጽላሎቶ ታውሰ ነበልባለ እሳት ክርስቶስ ዘተዋሃድ ከጳጦሰ በዋ የፍቅርከ እስከ ስሮ አይዋ ውሳጤ ህሊና የነደወ ልብ የጥየሰ